የባህል መድረክ ኢትዮጵያ ገና በሴቶቿ ወይም ደግሞ በእናቶቿ መጠቀም አልቻለች ሀገር ናት። ለዛ ነው ወደኋላ የምንወድቀው ሁል ጊዜ የምናዝነው፣ የምናለቅሰው የምናለቅ ሰው እናቶቻችንን፣ እህቶቻችንን፣ ሴት ልጆቻችንን በፖለቲካ ዓለምም ሆነ በሌሎች ውስጥ የሚያገኙትን ቦታ መስጠት ስላልቻል። ይሄ ሁሉ ሆኖ ግን ዓለምም ራሷ ዛሬ በሂላሪ እና በዶናልድ ትራምፕ በኩል የምታየው ነገር ዓለምም ራሷ ገና የሴትን እድገት እና የሴትን ሀሳብ መቀበል የደረሰችበት ዓለም ላይ አይደለንም። በዩኤስ አሜሪካ ለሚከ ካሄደው ፕሬዝዳንታዊ ምርጫ የሚወዳደሩት የዲሞክራቲክ ፓርቲ እጩዋ ሂላሪ ክሊንተን በአገሪቷ ታሪክ እስከዛሬ ዋይት ሀውስ የፕሬዝደንት መንበርን ለመያዝ ከተወዳደሩት ፖለቲከኞች ሁሉ እጅግ የዳበረ ልምድ ያላቸው የሴት ፕሬዝዳንት እጩ መሆናቸው እየተነገረላቸው ነው። ባለፈው መቶ ዓመት በዩኤስ አሜሪካ ታሪክ ከሁለት መቶ በላይ ሴቶች ለፕሬዝደንትነቱ ስልጣን ተወዳድረው እንደነበር ያውቃሉ። በእለቱ ዝግጅታችን በአሜሪካ ሴት የፕሬዝደንት እጩ ተወዳዳሪ እና ታሪካቸውን እያየን የኢትዮጵያ ሴቶች በፖለቲካው በማህበራዊው፣ እንዲሁም በኪነ ጥበቡ ያላቸውን ተሳትፎ እንቃኛለን። መልካም ቆይታ። በዩኤስ አሜሪካ ባለፉት መቶ ዓመታት ባለው ታሪክ ብቻ ከ200 በላይ ሴቶች የሀገሪቱን የፕሬዚደንትነት መንበር ይዘው ዋይት ሀውስ ለመግባት ተወዳድረዋል። አሜሪካውያን በአሁኑ ወቅት ሴት ፕሬዚደንት እንድትመረጥ የፈለጉ ይመስላል ይላሉ አሜሪካዊቷ የታሪክ ተመራማሪ ኤለን ፌትስ ፓትሪክ ዩኤስ አሜሪካንን በፕሬዚደንትነት ያስተዳደሩት ስለ እስካሁኖቹ ፕሬዚዳንቶች ሀገሪቱ በርካታ ታሪካዊ ታሪካዊና ፖለቲካዊ ስነ ጽሁፎች ቢኖሯትም እስከ ዛሬ ፕሬዚዳንት ለመሆን ስለተወዳደሩት ሴቶች ግን ብዙም የተባለ ነገር የለም ሲሉ የታሪክ አዋቂዋ ኤለን ፊትስ ፓትሪክ ይገልጻሉ። እስከዛሬ በርካታ ሴቶች ዋይት ሀውስ ለመግባት ተወዳደሩ እንጂ አሸንፈው የፕሬዝደንትነት መንበሩን አልያዙም። ለዚህም ነው በተለይ ስለ ፕሬዝደንትነት ጉዳይ የሚጽፉት የታሪክ አዋቂዎች ለእንስት ፕሬዚደንት እጩዎች ብዙም ትኩረት ያልሰጡት በሌላ በኩል ይላሉ። አሜሪካዊቷ የታሪክ ተመራማሪ ኤለን ፊትስ ፓትሪክ ሴት የታሪክ ጸሐፊዎች ለአሜሪካ ፕሬዚዳንቶች ታሪክ እምብዛም ትኩረት አልሰጡም። ምክንያቱ ደግሞ ሴቶች ብዙ ሚና ስላልነበራቸው ነው። የዩኤስ አሜሪካ የታሪክ መዝገባት እንደሚያሳዩት አሜሪካዊቷ ቪክቶሪያ ውድሁል በጎርጎሮሳዊው 1872 ዓመተ ምህረት በሀገሪቱ የፕሬዝደንት ምርጫ ለመቅረብ የተወዳደሩ ሴት ናቸው። በዚህ ዘመን አንዲት ሴት እንዲህ ላለው ውድድር የመቅረብ ፈቃድ የላትም ነበረ። በፖለቲካውም ሆነ በማህበራዊ ጉዳዮች ሴቶች በአሁኑ ወቅት በሴትነታቸው ከሚያጋጥማቸው እንቅፋቶች ለየት ባለ ሁኔታ የዛሬ 144 ዓመት ለምርጫ ለመቅረብ ያጋጠማቸው ችግር ምን ይመስል ነበር? የታሪክ ምሁሯ ኤለን እንደሚሉት አሜሪካዊቷ ሴት ተወዳዳሪ ውድሁል እጅግ ከፍተኛ ፈተናን በወቅቱ ተጋፍጠዋል። በኢትዮጵያ በፖለቲካው፣ በማህበራዊ እና በባህሉ ረገድ ትልቁን ሰንሰለት በጣት ሰው እመቃውንና ተፅዕኖውን ሁሉ ገፈው የወጡ ሰፊ ጠንካራ ታሪክ ያላቸውን እንስቶች እንዳሉ ሞን ነው አገራችን በመሰረቱ ቀደም ባለው ዘመን ለሴቶች መብት በመስጠት የሴት ንግስት ያየች ሀገር ናት ያለን ታዋቂው ገጣሚና ጋዜጠኛ ኢሳያስ ልሳኑ፣ እንዲያም ሆኖ ከቤት የሚጀምረውን ችግር በጣጥሰው የወጡ ሴቶች ጥቂት አለመሆናቸውን ይናገራል። አገራችን በመሰረቱ ቀደም ባለውና በጥንታዊው ዘመን ለሴቶች መብት በመስጠት የሴት ንግስት ጭምር ያየች ሀገር ናት። በታሪክ እንግዲህ ከምናውቀው ከአድባሬ ተረቱ አንስቶ፣ ከዚህ ከንግስት ሳባ አንስቶ በነገስታት ታሪክ ውስጥ እንኳን የሴቶች ንግስቶች ታሪክ ሰፊ ሚና አላቸው። የቅርቡን እንኳን ብናነሳ በዚህ በአድዋው ጦርነት ጊዜ እንደነ እቴጌ ጣይቱ አይነት ብልሃትን ከአመራር ችሎታ ጋር አቀናጅተው የያዙ ሴቶች የተስተዋሉበት ነው። ይሄ ሁሉ ግን ሲሆን እስካሁን እስከደረስንበት ዘመን ድረስ በቀላሉ አይደለም። ሴቶቻችን ወይም እናቶቻችን፣ እህቶቻችን፣ ሴት ልጆቻችን የማህበራዊውን ጋሬጣ ወይም የማህበራዊውን ተጽዕኖ ጥሰው የወጡት ከፍተኛ ትግል ነው። ወንዱ ከሚያደርገው ምናልባትም ሶስት ጥፍ ታግለው ነው የወጡት። ደግሞ ይሄንን አይነቱን በተለይ ተጽዕኖ ከቤት ውስጥ ይጀምራል። ከዛ ማህበረሰባዊ የሆነ ተጽዕኖ አለው። በቋንቋችን ይገለጻል፣ በአስተሳሰባችን ይገለጻል፣ አሁን ድረስ ይገለጻል። አንዳንድ ጊዜ እንደውም እንደው ብዙዎቻችን እናስተውል ይሆናል ሰርግ እንኳን ጥሪ ሲደረግ ሴቷን የሚያውቀው ከሆነ ጋባዥ ለባልየው ነው የሚጽፈው። ድር ሲጠራ የከሌ ሚስት ሞተዋል ነው የሚባለው። ባልየው ሲሞቱ ግን የከሊት ባል ሞተዋል ተብሎ አይለፈፍም። ወይም ጥሩም እና ተጽዕኖ ቀላል አይደለም። ግን በዚህ ውስጥ ይህንን ሁሉ ተቋቁመው ዛሬ እዚህ በምድር አሜሪካ እንዳየ ነው አይነት በፖለቲካው ምህዳር ውስጥ ራሳቸውን ያሳወቁ ተጽዕኖቸውን ያሳዩ ሴቶች አሉ። በዩኤስ አሜሪካ የነበረው የእርስ በርስ ጦርነት አብቅቶ የፖለቲካ ተሃድሶ በነበረበት ወቅት ነፃነትን በተመለከተ ከፍተኛ ክርክር እንደነበር የታሪክ መዝገባት ያሳያሉ። የሀገሪቱን ህገ መንግስት ተጨማሪ አንቀጽ 14ና 15ን በተመለከተ የአሜሪካ ምክር ቤት የአፍሮ አሜሪካውያን የምርጫ መካፈል መብትን እንዲሁም ዜግነትን በተመለከተ ከፍተኛ ክርክር ተካሂዶ ነበር። ይህ ውይይትና ክርክር በሚካሄድበት ወቅት ነበር ሴቶች በምርጫ ድምፅ መስጠት እንዲችሉ ፈቃድ የተሰጠው። እንዲያም ሆኖ ለፕሬዚዳንትነት ምርጫ በእጩነት ለመቅረብ የመጀመሪያዋ ተወዳዳሪ ውድሁልስ የሚያቀርቡት ሀሳብም ተቀባይነት አላገኘም። አብዛኞች ውድ ሁል በእጩነት በመቅረባቸው እጅግ ሲገረሙ፣ ሌሎች ሴት ሆነው ለፕሬዝደንትነት ምርጫ በእጩነት መቅረባቸውን ጨርሶ አልተቀበሉትም ነበር። ቪክቶሪያ ውድሁል ለምርጫ ከቀረቡ ከመቶ ዓመት በኋላ ለፕሬዝደንትነት በእጩነት የቀረቡት ማርግሬት ቼዝ ስሚዝ መሆናቸውን የታሪክ ተመራማሪዋ ኤለን ፊትስ ፓትሪክ ይናገራሉ። በጉርጉሮሳዊው 1964 ዓ ም ለምርጫ በእጩነት የቀረቡት ስሚዝ በአሜሪካው ምክር ቤት በሕግ መወሰኛና በሕግ መምሪያ በኩል ቢመረጡም ለመንበሩ የምረጡኝ ዘመቻ ማስኬጃ በቂ ገንዘብ ስላልነበራቸው ምርጫውን ማሸነፍ እንዳልቻሉ ነው የተዘገበው። በዩኤስ አሜሪካ ፕሬዝዳንታዊ ምርጫንና የሂላሪ ክሊንተንን ትግል የምትከታተለው ጋዜጠኛና ገጣሚ ቅድስት ተስፋዬ እንደምትለው በኢትዮጵያ የጣይቱ ታሪክ የሚጠቀስ ቢሆንም በኪነ ጥበቡ ውስጥ በማሳለፌ እንደ ምሳሌነት የምጠቅሳቸው ሌሎች ሴቶችም አሉ ስትል ትናገራል የኢትዮጵያ ሴቶች ጉዳይ እንደዚህ በደቂቃዎች ተነጋግረን የምናልፈው አይደለም። እነማን ግን ያለውን እሾክና ሜኬላ ረግጠው ወጥተዋል ወደሚለው አጠር አድርገን ወደምንናገረው ሀሳብ ብንሄድ፣ መውጣትም ከተባለ ገና የእነሱ እንኳን ቪዥን ወይም ደግሞ የእነሱ ራዕይን ተከትለን እንኳን ለመሄድ እጅግ በጣም እየከበደን ያለን ኢትዮጵያውያን ስለሆንን፣ ግን እነማንን ታያለሽ ብትይ የፕሬዚደንት እሱ ተወዳዳሪ ሚኒስት ሂላሪ ክሊንተን እንዳለች። ኢትዮጵያ ግን ሴቶችን መንግስት አድርጋ ቀደም ባሉት ጊዜያት ስናይ እነ ቃይቱ ቡጡል የመሯት ሀገር ወይም ደግሞ የመሩት የትምህርት ሂደት ምን እንደነበረ ዛሬ ድረስ የሚጠቀስ ነው እና በዛ መንገድ ሴቶች ሊሰሩ የሚችሉት በማህበረሰብ ውስጥ ያለው ሁኔታ እንዲህ ነው ተብሎ የሚጠቀስ አይደለም። ሀገራችን ትልቅ ያጣችው ነገር ቢኖር ሴቶችን በፖለቲካም ሆነ በሌሎች መንገድ ስለማታሳትፍ ሁል ጊዜ ከራሳችን እየሸሸን፣ ራሳችንን እየጠላን፣ ዝቅጠት ውስጥ እየገባን ነው የምንገኘው። ምክንያቱም ሴት ልጅ ለመውለድ ወደዚህ ምድር ህዝብን ለመተካት የተፈጠረች ናት። በእግዚአብሔር ሰጣት ቃል ኪዳን ነው፣ ግን አልተጠቀምንበትም። ጣይቱን ስንል፣ ጣይቱን ስናስብ፣ ግን በጣይቱ ስር ደግሞ ሌሎችን እናስባለን። እነ ሞሀይ ፒያኒስቷን ብታይ በጥበብ ውስጥ እነ ዶክተር ስንዱን ብታይ በትምህርት እንደዚሁም ደግሞ በጥበብ ውስጥ የነበሩ ታላላቅ ሰዎች ሞዶ አሁኑ ደግሞ ስቴጅ ፓይለቷን ኢትዮጵያዊት የመጀመሪያ በዚህ ዘመን ማለት ነው የመጀመሪያውም ኢትዮጵያዊት ወይዘሮ ሮማንን የሚያክል ትልልቅ ሰዎች በጋዜጠኛውም ህይወት ብታይ እንዲህ ነው የምንላቸው አይደሉ? በአዲስ አበባ ነዋሪ የሆኑት የቅርስና ጥናት ጥበቃ ባለስልጣን ከፍተኛ ተመራማሪና የታሪክ ምሁር አቶ ኃይለ መለኮት አግዘው በአገራችን ታሪክ ከሴቶች ጎልተው የወጡ ብዙ የተጻፈላቸው እቴጌ ጣይቱ መሆናቸውን ይናገራሉ። በኢትዮጵያ ታሪክ ውስጥ በከፍተኛ ደረጃ ከሴቶች ጎልተው የወጡና እንዲሁም ብዙ የተጻፈላቸው ብርሃን ዘኢትዮጵያም የተባሉት እቴጌ ጣይቱ ናቸው። የኢትዮጵያ ታሪክ ወይም የመንግስት ምስረታ ታሪክ በራሱ ከንግስተ ሳባ ከቀዳማዊ ምኒልክ ጋር ተያይዞ ያለ ነው እና ሴቶች በኢትዮጵያ ታሪክ ይህ እንደዚህ እንደ አውሮፓ አሁን እንደምናየው ወይም በአሜሪካ አካባቢ እንደምናየው ለስልጣን ወደ ስልጣንም ለመምጣት አሁን የጀመሩ ሳይሆን አስቀድሞ ከፍተኛ የሆነ ተሳትፎም የነበራቸው ናቸው። ከአንዳንድ በባህል በቤት ውስጥ በማድቤትና በተለያዩ የቤት ስራ ከተወሰኑት ውጭ በአብዛኛው ሴቶቻችን በፖለቲካውም፣ በማህበራዊ በኢኮኖሚ ውስጥ ጉልህ ተሳትፎና አስተዋጽኦ ነበራቸው። እንደ በተረቱ የነበሩ ሴቶች ነበሩን። በአገሪቱ ሕልውና ላይ የተቃጡ ጦርነቶችን በመመከት ረገድ፣ በፖለቲካዊ አስተዳደር ረገድ ልክ ሲዲ የምንተዋው የጎንደሯን ንግስት ሌኒን መጥቀስ ይቻላል። እነዚህም የመሳሰሉ ታላላቅ ሴቶች በኢትዮጵያ መጥተዋል። በቴክኖሎጂ ረገድ ደግሞ ስንወስድ የመጀመሪያ ፓይለት ወይዘሮ ሙሉ መቤት እምሩ ከጣሊያን ወረራ በፊት ያው አውሮፕላን ማብረር በአውሮፓና በሌሎችም ቦታዎች ገና ራሱ ብርቅዬ በነበረበት ሰዓት ኢትዮጵያ ውስጥ ሴት የአውሮፕላን አብራሪ የተገኘበት ጊዜ ነበር። ቴክኖሎጂን በማስተዋወቅ ረገድም እቴጌ ጣይቱ ከፍተኛ አስተዋጽኦ አድርጓል ከባለቤታቸው ዳግማዊ ምኒልክ ጋር በመሆን ስለዚህ የሴቶችን ተሳትፎ ስናይ ተሳትፏቸው እንደ ወንዶቹ ጉልህ ማለት በመቶኛ ሲሰላ በጣም የበዛ ስፍራ ባይኖራቸውም ወሳኝ በተባሉ የሀገሪቱ ማህበራዊ ህይወትም የሆነ ፖለቲካዊ ህይወት ውስጥ ድርሻ እንደነበራቸው ያው ታሪክ መዝግቦታል። በጎርጎሮሳዊው ሺ ዘጠኝ መቶ ሰባ ሁለት አመተ ምህረት በዩኤስ አሜሪካው ፕሬዚዳንታዊ ምርጫ ዲሞክራቶችን ወክለው የቀረቡት የመጀመሪያዋ ሴት እጩ ተወዳዳሪ ሻርሊ ቼዝ ሆልም ይባላሉ። ሻርሊ በኮንግረስ የተመረጡ የመጀመሪያዋ አፍሮ አሜሪካዊት ናቸው። ሻርሊ ጥቁር በመሆናቸው፣ በሌላ በኩል ዲሞክራቶችን ወክለው የቀረቡ ቢሆንም በሁለቱም ዘርፍ ታግለው በርካቶችን ወደ ራሳቸው መሳብ አልቻሉም ኢትዮጵያ ውስጥ ስርዓቱ የፈጠረውን ጭቆና በጣጥሰው የወጡ ሴቶች አሉ የሚለው ገጣሚና ጋዜጠኛ ኢሳያስ ልሳኑ በመቀጠል አሁን እንደው አጠገቤ በስም ዝርዝር የሚጠቀሱ አይደሉም እንጂ በተለያዩ ሙያ ዘርፍም ደግሞ ጀግና የሆኑ አሉ። ማለት የወንዱን ተጽዕኖ የማህበረሰቡን ተጽዕኖ ወንዱ በግል እንደው ይሁነኝ ብሎ ያመጣው ሳይሆን ስርዓቶቹ የፈጠሩት ተጽዕኖን በጣጥሰው የወጡ የኢትዮጵያ ሴቶች አሉ። ባሪያነት የምናነሳቸው በተለያዩ ሙያዎች ላይ የምናነሳቸው ዛሬ በተለይ አንድ የማስተውለው ነገር ምንድን ነው መሰለሽ አዜብ በዚህ አሜሪካ ሀገር ውስጥ በተለያየ በስደት እንግዲህ ላለፉት ወደ ሰላሳ ዓመት አካባቢ ልኖር ነው እዚህ ሀገር የሚመጡትን ኢትዮጵያውያን ኢትዮጵያ መጥተው እዚህ የሚያደርጉትን እንቅስቃሴ በትምህርቱ፣ በፖለቲካው፣ በማህበራዊ ኑሮ ስመለከት ምን ያህል ተጽዕኖ እንዳለባቸው ነው የማየው። ምክንያቱም እዚህ ባለው ስርዓት ህብረተሰቡ ለሴት ያለው ቅቡልነት ሰፋ ያለ በመሆኑ የተነሳ የኢትዮጵያን ሴቶች ብዙዎቹ በሚሰሩት ስራ ስኬታማ ምኞታቸውን ከግብ በማድረስ እንዲያውም ባለሳሳት ከወንዱ በበለጠ የሚታዩበት ሁኔታ ነው ያለ። ይሄ የሚያመለክተው ምንድን ነው ምን ያህል ኢትዮጵያ ውስጥ ያለው ስርዓትና ማህበረሰባዊ ተጽዕኖ ቀላል አለመሆኑን ነው እና የማለባቸውን ተጽዕኖ ግን ይህንን ሁሉ ጥሰው ዛሬ በመድረክ ላይ የወጡ ለነገው ጀንበር ፍካት ዛሬ መንገድ እየጠረጉ ያሉ ሴቶች እንዳሉንም መዘንጋት የለበትም። በኢትዮጵያ ፖለቲካ ውስጥ ዛሬ በግሌ የኢትዮጵያ ሴቶች ይብልጡን ቢሳተፉ ደስ ይለኛል። ምክንያቱም ሴቶች ያላቸው አመለካከት፣ ለቤተሰብ ያላቸው መልካም ህሳቤ በመንግስት እና በፖለቲካችን ውስጥ ምን ይንጸባርቃል? የፖለቲካችን ህይወት ውስጥ ሞራልን እና ሰውኛ የሆኑ ፋይዳዎችን ይዘውልን ይመጣሉ የሚል እምነት አለኝ። ብዙ ጊዜ በወንዶቹ ላይ ከወንድነት ጋር የመነጩ አንዳንድ ችግሮች ይኖራሉ እንድ ከሚል ሳቤ ነው ይህንን የማመለክተው። ዛሬ ምድር አሜሪካ ላይ ዲሞክራት እጩ ሆነው የቀረቡት ማዳም ክሊንተን ቀላል ስራ አይደለም። ቀላል ሲምቦል አይደለም፣ ምልክት አይደለም። ለማህበረሰብ የሚሰጡ በየትኛውም አለም ላለችው ሴት፣ ለእህታችን፣ ለእናታችን፣ ሴት ልጃችን ትልቅ አሪያነት እና ትልቅ ምሳሌነት ነው ብዬ ይገምታሉ። ለአንተ እንደው እንደ ምሳሌ የምትጠቅስልኝ አለ? ከኢትዮጵያ እንስቶች ከድሮቹም ሆነ ካሁኖቹ? እንደው እኔ አሁን ለምሳሌ ብዙ ጊዜ በህይወት ከሌሉት በጀግንነት አለም ከሚጠቀሱት ከእነ እቴጌ ጣይቱ ቃራ እነ ሸዋረገድ ገድሌን እጠቅሳለሁ። ጋዜጠኝነት ህይወት ደግሞ ወይዘሮ ሮማን ወይዘሮ ስልዱን እጠቅሳለሁ። በህይወት ያሉ ደግሞ አሉ፣ ትልልቅ ጃይንቶች። በእውነት እንደው በዚህ አጋጣሚ ብጠቅስ ደስ የሚለኝ ሳናውቃቸው don't do አጠገባችን ተቀምጠው የሚሄደው ለምሳሌ እኔ አሁን ወይዘሮ ህሊና ተፈራ መኮንንን በጣም አድናቂዋ ነኝ። በተለያየ የመንግስት ስራ ውስጥ በጽሁፍ፣ በሙዚቃ፣ በፕሮሞሽን፣ በህዝብ ግንኙነት ጃይንት የሚሆኑ ሴቶች አሉ። ሁል ጊዜ ሳስብ እንደው ካነሳሽልኝ ዘንዳ እንደ ህሊና አይነት ታላላቅ ስብናዎችን አድናቂ ነኝ። ጥንካሬያቸውን በሄዱበት ቦታ ዛሬ ዩናይትድ ስቴትስ ውስጥ ሆና እንኳን በስደት አለም ከአፍሪካን አሜሪካን ጋር በመተባበር የምታዘጋጃቸው ድንቅ ዝግጅቶች አሉ እ ይገርመኛል አንዳንዴ የነፍስ ጥር ሪዋን ለማሟላት የምታደርጋቸው ጥረቶች ወንዱ ከለሚያደርገው እጥፍ ሶስት እጥፍ ድረስ በማድረግ ላይ የምትገኝ ሴት ናት። ነገር ግን ማህበረሰቡ ለመቀበል እና ለማውጣት ያለበትን ችግርም አብሬያ ያለው ያለ ሴቶች ተሳትፎ አብዮቱ ግቡን አይመታም የሚል መፈክርም የነበረበት ጊዜ ነበር ሲሉ የሚያስታውሱት የታሪክ ምሁሩ አቶ ኃይለ መለኮት አገዛው በበኩላቸው በአሁኑ ዘመን ያው ትምህርት የተስፋፋበት ዘመን ነው። እንግዲህ ካለፈው፣ በተለይ ደግሞ ከአስራ ዘጠኝ ስልሳ ስድስት ዓመተ ምህረት ወዲህ የሚደረጉ የፖለቲካ እንቅስቃሴዎች ሴቶችን ማዕከል ያደረጉ ናቸው በተለይ በአስራ ዘጠኝ ስልሳ ስድስት አመተ ምህረት ያለ ሴቶች ተሳትፎ አብዮቱ ግቡን አይመጣም የሚል መፈክርም የነበረበት ጊዜ ስለነበረ ሴቶችን የማህበራዊ ተሳትፎዎች ውስጥ እናገኛቸዋለን። በአሁኑም ስርዓት ውስጥ በወታደራዊውም፣ በኢኮኖሚውም፣ በተለያዩ በፖለቲካውም መስክ በመንግስትም ይሁን በተቃዋሚው ጎራ የሴቶች ተሳትፎ ግሉህ ነው። በፖለቲካውም መስክ ውስጥ ይሳተፋሉ። ወጣት ልጆች በጋዜጠኝነትም አክቲቪስትም በመሆን ባለፈው በዘጠና ሰባት እንደነ ብርቱካን ሚደቅሳ አይነት እንዲሁም ደግሞ በዚህ በ የተለያዩ የጋዜጦች ብሎጎች ላይ የሚሳተፉ ሴቶች እንዳሉ የታወቀና የታየ ነው። ነገር ግን አንዳንድ ጊዜ ይሄ ሀርድ በምንለው በተለይ ከበድ በሚለው ማለት መሪ ሆኖ የመሄድ የአንድን ገዥም ፓርቲ የሚሆን የተቃዋሚ ፓርቲ መሪ ሆኖ በመሄድ ነገር ላይ ውስንነቶች ይታያሉ። ሌላው በኪነ ጥበብ ዘርፍ አሁን ብዙ ሴት ሰዓሊያንን በየመድረኩ እናያለን። በሙዚቃው፣ በጋዜጣው፣ በትምህርት ፕሮፌሰር አለም ፀሐይን ሁሉ ያገኘንበት ጊዜ ነው እና ሴቶች በጣም መጥተዋል። ነገር ግን ይህ ተሳትፏቸው የመጨረሻው ደረጃ ላይ አድርሶ ይሄው ሴቶች እንደዚህ አይነት ሲግኒፊካንት የሆነ ለውጥ አምጥተዋል የምንልበት ደረጃ ላይ ሙሉ በሙሉ አፍን ሞልቶ ለመናገር አንችልም። ኢትዮጵያ ገና በልጆቿ በእናቶቿ መጠቀም አልቻለችም ያለችው ጋዜጠኛ ቅድስ ተስፋይ፣ በመጨረሻ ኢትዮጵያ ገና በሴቶቿ ወይም ደግሞ በእናቶቿ መጠቀም አልቻለች ሀገር ናት። ለዛ ነው ወደኋላ የሚጎትተን ወደኋላ የምንወድቀው ሁል ጊዜ የምናዝነው የምናለቅ ሰው እናቶቻችንን፣ በእህቶቻችንን፣ ሴት ልጆቻችንን በፖለቲካ ዓለምም ሆነ በሌሎች ውስጥ የሚያገኙትን ቦታ መስጠት ስላልቻል። ይሄ ሁሉ ሆኖ ግን ዓለምም ራሷ ዛሬ በሂላሪ እና በዶናልድ ትራምፕ በኩል የምታየው ነገር ዓለምም ራሷ ገና የሴትን እድገት እና የሴትን ሀሳብ መቀበል የደረሰችበት ዓለም ላይ አይደለም። ግን ሁልጊዜ ለህዝባችን የምለው ወደኋላ ሄደን በተለይ በተለይ ሀገራችን በፖለቲካው፣ በማህበራዊ ግንኙነቱ፣ በኪነ ጥበቡ ዘርፍ ያሉትን ሴቶች ማበረታታት ትልቅ ውጤት ለሀገራችን መልካም ነገር ያመጣል ብዬ አስባለው የሴቶችን በወጡ ቁጥር እውቀት የሌላቸው ጋዜጠኞች በተራ ሰዎች፣ በፖለቲካ ሰዎች እየተደበደቡ ወደኋላ የሚቀሩትን እንስቶች ማውጣት ማለት ለሀገር ትልቅ ራእይ ወይም ደግሞ አገር ላይ ፀሐይ እንድትወጣ ማድረግ ማለት ነው ብዬ አስባለሁ። ዓለም በስደት ቀውስ በተዘፈቀችበት በአሁኑ ወቅት የጀርመኗ መራሄተ መንግስት አንጌላ ሜርክል በጦርነት ከሀገሩ የተሰደደ በሚሊዮን የሚቆጠር ሕዝብን ያለምንም ማቅማማት በሀገራቸው በጀርመን መጠለያ በመስጠት ከፍተኛ ስብናን ያሳዩ በዓለም እውቅናን ያገኙ የዘመናችን ታዋቂ ሴት ፖለቲከኛና የአገር መሪ መሆናቸው የሚዘነጋ አይደለም። አድማጮች፣ በቃለ ምልልሱ የተባበሩንን እያመሰገንኩ የዕለቱን መሰናዶይን አጠናቀቅኩ። አዚብ ታደሰነኝ ጤና ይስጥልኝ።